Voice of America. የኢህአዴግ ስራ አስፈጻሚ ኮሚቴ የይቅርታና የክስ ማቋረጥ እርምጃ እንደሚወስድ በወሰነው መሰረት እስረኞች ከእስር መለቀቅ መጀመራቸውን ጠቅላይ አቃቤ ሕጉ ለአገር ውስጥ መገናኛ ብዙኃን በማስታወቅ ላይ ናቸው። በሌላ በኩል አንዳንዶቹ የግንቦት ሰባት አባል መሆናቸውን አምነው እንዲፈርሙ ሲጠየቁ ቀደም ብሎ በመለስካቸው ዘገባ እንደተመለከተው የተወሰኑት እስረኞች ክሳቸው ሲቋረጥ፣ ሌሎች የይቅርታ ደብዳቤውን የመፈረም ሂደት መከተላቸውን ወይም መሆናቸውን የታሳሪ ቤተሰቦች ተናግረዋል። አንዳንዶቹ ከማረቢያ ቤት ወጥተው ለተሀድሶ ስልጠና መግባታቸውም ተነግረዋል። ጽዮን ግርማ ከእስረኞቹ ቤተሰቦች አንዳንዶቹን አነጋግራ ተከታዩን አጠናቅራለች። በኢትዮጵያ የሚገኙ እስረኞች ብዛት በውል በቁጥር ባይታወቅም በፌዴራል በአማራና በኦሮሚያ ክልል የሚገኙ የተለያዩ እስረኞች ከእስር መለቀቅ ከጀመሩ ሁለትና ሶስት ሳምንታት ተቆጥረዋል። ከእስር አፈታታቸው ክሳቸው ተቋርጦ በይቅርታና በምህረት እንደሆነም የተገለጸ ነው። ይህም ሆኖ ግን በሀገር ውስጥ የእስረኞችን ጉዳይ የሚከታተሉ የግለሰብ መብት ተሟጋቾችና ዓለም አቀፍ የሰብአዊ መብት ተቋማት አሁንም ታዋቂ የፖለቲካ ሰዎችና ጋዜጠኞችን ጨምሮ ቁጥራቸው በውል የማይታወቅ የፖለቲካና የህሊና እስረኞች በየእስር ቤቶች ውስጥ እንደሚገኙ እየገለጹ ነው። ከታሳሪዎቹ መካከል አንዱ ከሰኔ 12 2003 ዓ.ም ጀምሮ በእስር ላይ የሚገኘው ጋዜጠኛ ውብሸት ታየ ነው። የውብሸት ባለቤት ወይዘሮ ብርሃን ተስፋዬ በትናንትናው እለት ዘዋ እስር ቤት ሄዳ እንዳገኘችው ለአሜሪካ ድምፅ ተናግራለች። ማምሻውን አነጋግሪያት ነበር። ትናንት ነበር የሄድኩት። ወረቀቱ እንደደረሰውና እንደፈረመ ነግሮኛል። ምን አይነት ወረቀት ነው የደረሰውና የፈረመው? ወረቀቱ የሚለው ያው መጀመሪያ ስለስኝ የዘንቀሱ አራት አመት ስደኛ መሆኑ የተቀጣውን ብር ምናምን ከላይ ጠቅስና አለ ካላጠር ባለችምትን መንግስት የሰጠውን ቅርታ ትቀበላለ አትቀበለም ብሎኝ ሊቀበር አለችል ይቀበር ያለ ብለ እዚህ ጋ ፈርማሉ። መንግስት የሰጠውን ይቅርታ ተቀብያለ የምትልናል አለ በሁለት መስመር የተጻፈው፣ በቃ ከዛ በታች አስፈረሙን አለ። ምን ያህል ሰዎች ናቸው የፈረሙት? በዚህ ወደ መቶ ምናምን ነን አለ። በትክክል ቁጥሩን አሁን እነሱ ጋ ያሉ የተወሰኑ ሰዎች ናቸው፣ ግን ያው ሌሎች ሌሎችም አሉ። አንድ ቤት ከሚኖሩት ውስጥ ማለት ነው ወደ ሀያ ምናምን አካባቢ መስሎኝ በአንድ ቤት ውስጥ የሚኖሩት አሁን ከኛ ጥቂት ነን አለ። ግን አጠቃላይ ግን ብቅ ቁጥሩንም አላውቅም፣ ግን ከመቶ በላይ ነው። ከመቶ በላይ ፈርመዋል በዚህ ምና መቼ ይለቀቃል? እሱን ነው በትክክል ያላወቀው። በቃ እንግዲህ የሚያፈርመናል ከዚህ በኋላ ምን እንደሚያደርጉ አናቅ ማለት በቃ እንደዚህ ይመስላል። አልቀኑም ምንም ስለ ቀኑም የሚያውቀው ነገር የለም። በሌላ በኩል ባለፉት ሶስት ቀናት ውስጥ በተመሳሳይ ከዚህ ቀደም ያቀረቡት የይቅርታ ደብዳቤ ተቀባይነት አግኝቶ እንደሚለቀቁ የመፈቻ ደብዳቤ ደረሳቸው እስረኞች እንዳሉ ለማወቅ ተችሏል። በተጨማሪም የተሃድሶ ስልጠና ለመውሰድ የተላኩም እንደሚገኙበት ታውቋል። በሌላ በኩል ጋዜጠኛ እስክንድር ነጋ የቀድሞ አንድነት ለፍትህና ለዲሞክራሲ ፓርቲ ምክትል ሊቀመንበር አቶ አንዱዓለም አራጌና የመያድ አመራር አባል የነበረው አቶ ክንፈ ሚካኤል ደበበ ወይም አበበ ቀስቶ በድጋሚ በተናጠል ተጠርተው የቅርታ ደብዳቤውን እንዲፈርሙ መጠየቃቸውን የአቶ ክንፈ ሚካኤል እናት ወይዘሮ ብጽአት ኃይለ ጊዮርጊስ ለአሜሪካ ድምጽ ተናግረዋል። ሲያነጋግሯቸው ሰባት አይደለሁም፣ አልፈርምም ብዬ አልኩ አለ ሁለተኛ ደግሞ እንደገና በተናቃላ ቃላ ተጠርቶ አቀረበልኝ ጥያቄ አለ እኔ ይህንን የምጠየቅ አይደለሁም በአላማዬ በአደረግኩት ነገር ታስሬያለሁ አላማዬን አውቀዋለሁ ግን ግንቦት ሰባት የሚባለው እኔ አይደለሁም ግንቦት ሰባት እና እንደውም እኔ ያለ አከላቴን አንድ ጆሮዬ ተበላሽቶ በብልሽት ላይ ነው ያለሁት ይህንን ነው ያተረፈልኝ ስለዚህ መጠየቅም የለብኝም ብዬ አልኩ። እንጠይቅ ስለተባልኩት ምን ላቅርብ ሲል ይኸው እየቀረጽክ ነው ያቀረብኩልህን አቅርብለት፣ ምክንያቱም ይሄ ዓላማዬ አይደለም። እናንተ የምትል ላል ዓላማዬ አይደለም ብዬ አልኳቸው። ወይዘሮ ብጻት ልጃቸውን ሲያነጋግሩት በእስር ቤት እያለ የደረሰበት በደል ካሳ የሚያስፈልገው እንጂ ይቅርታ የሚያስጠይቀው እንዳልሆነ እንደገለጹላቸው ነግረውኛል። ይህ ደግሞ የልጃቸው ብቻ ሳይሆን የእርሳቸውም አቋም መሆኑን አስረግጠው ተናግረዋል። በጣም የማዝነው ሁለት ሺ አስር የካቲት አንድ ቀን እፈት አለሁ ብሎ ለመላው ዓለም በኢትዮጵያ ሕዝብ ጭምር በተናገረው ቃል ሕዝብም ሆነ እኛ እርግጥ ደስ ብሎናል። በሁለት እንደገና እነሱን ተጠያቂ አድርጎ ፈርሞ ማለት እኔ በእውነት ነው የምላችሁ፣ ለእኔ ለግለሰቧ እንኳን ያሳፍረኛል። በጣም የሚያሳፍር ነው። ኢትዮጵያን ታክል ሀገር የሚገዛ መልሶ ቃሉን አጥፎ እንደገና ግንቦት ሰባት ነኝ በሉ። ይሄ ለታሳሪ ቤተሰብም ሆነ ማረሚያ ቤት ላሉ ኢትዮጵያውያኖች በጣም ነው በጣም ነው ያዘንኩት። ላደረጉት ደግሞ አንፈርምም ላሉ በጣም ተደስቻለሁ። በጣም ደስ ብሎኛል። ጀግኖች ናቸው። ይቅርታ የሚባለው ባቀረብኩት ደብዳቤ መሰረት ነገሩ አልተሳካልኝም። አሁን ፈርም እንዲል እንፈርማለሁ። በሀሰት ብሎ የሚለው ሀሰት ነገር ያደረገ ቢሆን ነው። ለአላማው ገብቶበታል። እኛም መስዋዕት ከፍለናል። እኔ ለልጄ ብቻ አይደለም አጠቃላይ ለኢትዮጵያ ህዝብ በዛሬ ጊዜ ስድስት አመት ከስድስት ወር እስር ቤት መመላለስ አንድ መስዋዕት ለአላማችን ለባንዲራችን ከፍለናል። ስለዚህ እኔ ባለመጠየቃቸው ይቅርታ በጣም ደስ ብሎኛል። እኔ ጅግና ያለው በኢትዮጵያ ላይ ቃልቼ ነው ቅሊንጦ፣ ዘዋይ እኔ የማምነው በእነሱ ነው። ግን ይሄን ሁሉ ደግሞ ልዑል እግዚአብሔር ቃሉን የማያጥፈው እንደኛ የማይወላውለው አሁንም እምነት በሱ ነው ወደፊትም በሱ ነው። እና እኔ ቢሞት ልጄ አላዝን። እውነትን ይዞ ነው፣ ሐሰትን ይዞ አይደለም። ለሀገር ትግል ደግሞ ከአያት ከቅድማታችን የመጣ ነው። አዲስ ነገር አይደለም። ግን በጣም የማዝነው ሌሊቱን ተጠንስሶ ተጠምቆ በአንድ የተናገሩትን በሁለት እንደገና መሳታቸው በጣም አዝናለሁ። ይሄ ከእነሱ የሚጠበቅ አልነበረም። ካደረጉት ደግሞ ከሞ እውነትን እንጂ ውሸትን ይዘን አልተነሳን። አድማጮች የእስረኞችን አፈታት ሁኔታ በተመለከተ በዝርዝር ማብራሪያ ለማግኘት የፌዴራል የኮሚኒኬሽን ጉዳዮች ሚኒስትር ዶክተር ነገሪ ሌንጮንና ጠቅላይ አቃቤ ሕግ አቶ ጌታቸው አምባዬ የእጅ ስልክ ላይ ተደጋጋሚ ሙከራ አድርጌ አልተሳካልኝም። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።